ኤስቢኤስ ሬዲዮ። ክቡራትና ክቡራን አድማጮቻችን እንደምንሰንብታችኋል። ዛሬ በአባይ ጉዳይ እንነጋገራለን። በተለይ ደግሞ አባይ አባይና ሚዲያ ላይ ትኩረት እናደርጋለን። በመሰረቱ የአባይ ጉዳይ ወይም ደግሞ የናይል ጉዳይ በሚዲያ አድቮኬሲው ረገድ ምን ላይ ይገኛል? የግብፅ የኢትዮጵያና ሌሎች የናይልስ ተፋሰስ አገራት በአባይ ጉዳይ ሚዲያ ላይ ምን እየሰሩ ነው? ከዚህ አኳያ የተለያዩ ጋዜጠኞችን ኢትዮጵያ ውስጥ ያሉ ማለት ነው ለአለም አቀፍ ሚዲያ የሚሰሩ በእንግሊዝኛና በአረብኛ እንደዚሁም በሌሎች ቋንቋዎች ዘገባ የሚያደርሱ ጋዜጠኞችን ለውይይት ጋብዣ አለው። የመጀመሪያው ተወያይ ግሩም ጫላ በሲጂቲኤን ማለትም በቻይና ግሎባል ቴሌቪዥን ኔትወርክ ጋዜጠኛ ነው፣ ኢትዮጵያ ውስጥ ይገኛል። ኤልያስ መሰረት የአሶሽየትድ ፕሬስ ጋዜጠኛ ነው፣ ኢትዮጵያ ውስጥ ይገኛል። በጋሻው የአልአይን አረብኛና አማርኛ ቋንቋ ዜና ወኪል አዲስ አበባ ውስጥ ይገኛል። እንደዚሁም ስለ ሺ ተሰማ የአናዶሉ ኒውስ ኤጀንሲ ጋዜጠኛ ነው። እያንዳንዳችሁ የየራሳችሁን ተሞክሮ ብታጋሩንም በዚህ አጋጣሚ መልካም ይሆናል ብዬ አስባለሁ። የኢትዮጵያ በአባይ ጉዳይ ላይ የፈለጋችሁትን መረጃ እንድታገኙ እድል ፈጥራለች ወይ እንደ ጋዜጠኛና ደሞ የእናንተንም የግል ተገጠመኝም እንደዚሁም ሚዲያዎቻችሁ ያሉበትንም አጠቃላይ ሁኔታ አይታችሁ የታዘባችሁት ነገር ምን ይመስላል? ሲጀመር እንደው በግድቡ ብቻ ሳይሆን በአጠቃላይ እንግዲህ ኢትዮጵያ ውስጥ እንግዲህ ካለፉት ሁለት አመታት ወዲህ እየመጡ ያሉ በርካታ ነገሮች አሉ፣ እየተከሰቱ ያሉ ነገሮች አሉ። እኔ ትንሽ ግርም የሚለኝ ይሄ ሁሉ ነገር እየተከሰተ ያለበት ሀገር ውስጥ መረጃ የሚሰጥ አካል እንግዲህ ከዚህ በፊት የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የሚባል አለ። ቃል አቀባይ፣ የመንግስት ቃል አቀባይ ያለው ስር ማድረግ ደረጃ የሚሾም ከዛ ደግሞ ሁለት፣ እንደውም ሶስት የነበረበት ጊዜ ያለና መረጃ ስንሰራ ሚኒስትሩ ጋር ወይም ሚኒስትር ዴታዎች ጋር መከተሎቻቸው ጋር እንደውላለን፣ እንደ ካልተቻለ እንኳን ቢሮቸው እንሄዳለን። ከዛ ውጭ ደግሞ በወር ሊሆን ይችላል፣ በሁለት ወርም አንዳንዴ መግለጫቸው ሰጡ ነበረ ቋሚ እረጉላርሊ ማለት ነው። እሱ ነገር ቀርቷል። በጠቅላይ ሚኒስትር ደረጃም እንደዚህ ስለያዩ በቋሚ ሊባል በሚችል ሁኔታ በሶስት ወር በአራት ወር ሲሰጥ ነበር፣ እሱም የለም አሁን ላይ። ስለዚህ በግድቡ ዙሪያ ብቻ ሳይሆን በአጠቃላይ ደረጃ የመረጃ ክፍተት በጣም ነው ያለው። እንኳን ሰሞኑን ሶማሌ ውስጥ አንድ አውሮፕላን በኢትዮጵያ ተመቶ ተጣለ ተባለ። ትናንትናም እንደዚህ አይነት ሌላ ተመሳሳይ መረጃ ወጥቷልና በእንደዚህ አይነት ጉዳዮች ላይ እንኳን የሀገሪቱን መከላከያ ሰራዊትን ኢንቮልቭ ያደረገ ላይ እንኳን መረጃ ለማግኘት በጣም አስቸጋሪ ነው። ስለዚህ መረጃ ሳይሰጥ ምንድን ነው የሚሆነው? የአንድ ሳይድ ሶማሌ ውስጥ ለምሳሌ ይሄ ነገር ተከሰት ከተባለ ከሶማሌ ባለስልጣናት ወይም ሶማሌ ውስጥ ካሉ ሰዎች ንዴታቸውን ብቻ የሚገልጹበት ሪፖርት ይወጣል ማለት ነው። ስለዚህ መደረግ ያለበት ነገር የመንግስት አካላት በራቸውን ክፍት ማድረግ ነው ያለባቸው ለውጭ ሚዲያ ብቻ ሳይሆን ለሀገር ውስጥ ሚዲያም። እንግዲህ የሚሸፈንም መደበቅ የተፈለገ ነገር ከሌለ መንግስት ኮሚኒኬሽንም ከፈረሰ ሌላ አካላት በዚህ ጉዳይ ላይ መግለጫ እንዲሰጡ ማድረግ አለባቸው። እና አንዳንድ ጊዜ በጣም ፍራስትሬት ታደርጋለህ። እንግዲህ ጋዜጠኛ የግዴታ ከመንግስት አካላት ብቻ መረጃ ያገኝ ማለት አይደለም። ነገር ግን የመንግስት አካላት ደግሞ መልስ ሊሰጡባቸው የሚገቡ ጉዳዮች አሉ እና እዛ ላይ በጣም በጣም ክፍተት ነው ያለው። እና በተሻለ መልኩ ሊባል በሚችል የውጭ ጉዳይ ሚኒስትር እና የጤና ጥበቃ ሚኒስትር አካባቢ ከጋዜጠኞች ጋር በቅርበት የመስራት ነገር አለ በሚኒስትር ዛ እንኳን ስልክ ደውለው ማናገር የሚቻልበት እድል አለ። ስለዚህ በደፈናው ሁሉንም ባንልም አብዛኞቹ መሰቤት ጋኝ ስትሄድ አንዱ ቢሮ ስትሄድ እኛን አይመለከትም ወደዛ፣ ሄድ፣ እዛ ስትሄድ ደግሞ ተመልሶ ወደዛ ሄዷል። አንዳንድ ጊዜ የቪሸስ ሰርክል ነው ያለው እና ጋዜጠኞች የውጭ ሚዲያ ላይ የሚሰሩትም በተለይ እንደዚህ አይነት ነገር አጋጥሞን አያውቅም፣ ሌላ ሀገር ላይም ሰርተናል። ኢትዮጵያ ውስጥ ያለው ግን በጣም አስቸጋሪ ነው ነው የሚሉት እና በተለይ ግድቡ ጋር በተገናኘ በጣም ትልቅ እንዳልከው አጀንዳ ነው። እዛ ላይ በትክክል ኢትዮጵያን አውቃም ግብፅን እንደሚባለው እንዳልሆነ ለማሳየት ራሳቸው ሁላችሁን ክፍት ነው ማድረግ ያለባቸው። በፊት እኮ ሚኒስትሮች ጋር እንደውል ነበር። ቀድሞዎቹ ውጭ ጉዳይ ሚኒስትሮች ሶስት የነበሩት ጋር ቀጥታ እየደወልን መረጃ እናገኝ ነበረ። ሁን ላይ ግን ያ ነገር የለም። ግሩም መቀጠል ትችላለህ። ወል ቅድም ስናነሳ አጠቃላይ ኮሚኒኬሽኑን በተመለከተ ነው። ሀገርን እንደ አንድ ተቋም ብትወስዳት፣ ኢትዮጵያ የምትባል ተቋም ብትሆን ና በዛ ስኩል ደግሞ ግብጽ የምትባል ተቋም ሱዳን የሚባል ተቋም ቢኖር የፒያር አካሄዳቸው ለምሳሌ ለግብጽ ህዝብ በኢትዮጵያ መንግስት ወይም የኢትዮጵያ ሚዲያ ተቋማት ምን ያህል መረጃ ኦልተርኔቲቭሊ አቅርበዋል፣ የግብፅ ሚዲያ የሚነግረውን ያክል? ሆኖ ግን ደግሞ ከዚህ በኩል እንደው የኢትዮጵያ ሚዲያ ክሊክ ቢያደርግ አንድ ሰው ግብፅ ሆኖ የግብፅ እንደው እንደው የእኛ መሪዎች የሚነግሩ እውነት ነው ብሎ ለማዳመጥ ወይም ለማየት ቢፈልግ የሚያገኘው በጣም ትንሽ ነገር ነው ማለት ይቻላል። ወይራስ ደግሞ የአንድ ኢትዮጵያዊ ግብፅ ሄዶ ሚዲያ ቢፈልግ እና አልሐራም ሌሎችም ቴሌቪዥንም፣ ምንም ሚዲያዎች በየትኛውም መስመር ያሉ ብትፈልጋቸው በርካታ መረጃዎችን ታገኛል በእርግጥ ቀኝታቸው በራሳቸው ሆነው ማለት ነው ኤልያስ እንዳለው ነው ምናልባት እኔም የምገምተው ኢትዮጵያ ውስጥ የመረጃ እጥረቱ የአየር እጥረት ያክል ይመስለኛል ብዙዎቻችን አንዲት የህዳሴ ግድብ ዜና ለመስራት ፍዳችንን ነው የምናየው በጣም ሊታረም የሚገባው ነገር ለዘመናት ይሄ ግድብ ከተጀመረ ጊዜ ጀምሮ ያልተላቀቀ በሽታ ነው በዚህ ሰዓት ደግሞ የተሻለ ይሆናል ብለን እናስባለን። ነገር ግን የመሻሻል ነገሩ በጣም መቋት ሊኖረው ይገባ ነበር። ለምሳሌ ሄደህ አንዱን ቋት ክሊክ አድርገህ ወይም አንድን ተቋም ክሊክ አድርገህ ተነጋግረህ ደውለህ መረጃ ለማግኘት ስትሞክር ያለውን በእጃቸው ያለውን የመስጠት ነገሩ ዜሮ ነው ማለት ይቻላል። በተለይ ወቅታዊ በሚባሉ መግለጫ መስጠት ለምሳሌ የውሃ መስኖ ኤነርጂ ሚኒስትር መግለጫ ሊሰጥ ይችላል። መግለጫ መስጠት የእነሱ መርሃ ግብር ነው። ጋዜጠኛዋ ደግሞ በራሱ በራሱ አንግል በራሱ እይታ መስራት የሚፈልጋቸው ነገሮች ላይ የተደራጀ ወቅታዊ መረጃ ማቅረብ ላይ ክፍተት ብቻ ሳይሆን ምናልባትም ለረጅም ጊዜ ሊሞላ የማይችል ችግር ነው ያለው። ስለዚህ የመረጃ እጥረቱ ቅድም ካነሳናቸው ነገሮች ጋር ተደማምሮ ከፍተኛ ችግር እየፈጠረብን ነው። እንደ ጋዜጠኛ ይሄ የየቀን ትግላችን ነው። ምናልባት አንተም የገጠመ ይመስለኛል። ስለዚህ ሀሳብህን ቀጥል። የእኛን ሀገር ብናነሳ ያው እንደምታውቀው ኢትዮጵያ ዝግ ሽግ ሀገር ነበረች ለጋዜጠኞች። አሁን ፕሮግሬሲቭ ሌክ እየተከፈተ እየተከፈተ ነው ለእኛ የሚሰማ በውጭ ሚዲያ። መንግስት ብዙ ጊዜ ኢቨንቶች ያዘጋጃል። ለምሳሌ አባይን ጎብኙ እንደዚህ እንደዚህ እያለ እያለፈ እያለፈ ጊዜ እየጠበቀ ጊዜው ደግሞ ብዙ ጊዜ አስረኛ ዓመት ስምንተኛ ዓመቱ አምስተኛ ዓመቱ ተከበረ የሚባልበት ጊዜ ይሆናል። ምሳሌ የኛን ኤግዛምፕል ብሰጥህ ሜቢ አራት ጊዜ ወደ ግድቡ ሄደናል። መጨረሻ ላይ ሶስት ሰዎች ሶስት ሁለት ካሜራማንና አንድ ሲኒየር ራይተር አለ አንድ ላይ ሄደው መኪና ተገለበጠባቸው። ምንም አልሆነም። ዳኑ ጋኑ አራት ጊዜ ያክል ሄደናል። እዛ እንደገና እኛ ራሳችን አጀንዳ ክሬት እናደረጋለን ለአንድ ፐርስፔክቲቭ እንወስዳለን። ለምሳሌ ፊቸር ስቶሪጅ ሰርተናል፣ በተደጋጋሚ አናሊሲሶች ሰርተናል። እኛንን ክሬት የምናደረገው ሀሳብ ለምሳሌ የግርድ በጣም ዝቅተኛ ኑሮ ደረጃ ላይ ላሉ ሰዎች ምንድን ነው ቤት ነው የሚያዩት? ፐርሴፕሽናቸው ምንድን ነው? እንደገና ደግሞ በ አፍሪካ ሪጅኑ ውስጥ በጣም ቮላታይል በሆነው የአፍሪካ ቀንድ ውስጥ ገርድ ምን ኮንትሪቢዩት ያደርጋል? እነዚህ የመሳሰሉ ነገሮች ክሬት እናደርጋለን። እና እንዲህ በሚሆንበት ጊዜ ቀኑ ሊራዘም ይችላል እንጂ ሰኞ ይሰጣለን ብለው ሮብ ሊሰጡ ይችላሉ። ሮብም ደግሞ ላይሳካ ይችላል። ሊጓተታል እንጂ እዚህ ሀገራን ማግኘት ይቻላል ኢንፎርሜሽን ብዬ ነው የማስበው። ብሄ መንግስት ስርዓት ነበረ ገቨርንመንት ኮሚኒኬሽን ቢሮ ታውቋለ። እሱ ነበር በሱ በኩል ነበር እኛ የምንጠይቀው እና በሱ በኩል ስንጠይቅ እየቀለለ ነበር። አሁን መንግስት የራሱ ምክንያት ይኖረዋል። እማ ነው ደግሞ ምናልባት ራሳችን ግዙፍ የሆነ የፕሮፓጋንዳ መዋቅር እንዲኖረን ስላልፈለግን ወደ ፕሬስ ሴክሬታሪ ቀይና ነው የሚለው የኢትዮጵያ መንግስት። እነሱ መንግስት ኮሚኒኬሽን በነበረ ጊዜ ግን የተሻለ ነበር ብዬ ነው የማስበው። ዳዊት ቀጥል። መረጃን በተመለከተ የምታውቀው ነው ሰር ዘምላ ጊዜ ሚዲያ ላይም ስለሰራህ መረጃን የመስጠት በጣም ከፍተኛ ችግር ነው የነበረው። በተለይ ከሰባት ከስምንት ወር በፊት በአባይ ጉዳይ ይቅርና እንዲህ ትልቅ በሆነ ናሽናል ኢሹ ይቅርና በትንንሽ ጉዳዮች ላይ መረጃ ማግኘት እጅግ አስቸጋሪ ነበር። ነገር ግን በተለይ የዋሽንግተኑ የድርድርና የውይይት ሂደት ከተጀመረ በኋላ መሻሻሎች ማየት ችያለሁ በግሌ ለምሳሌ በ እኛ በአረብኛና በአማርኛ ስንዘግብ የውሃ መስኖና ኤነርጂ ሚኒስቴርና የውጭ ጉዳይ ሚኒስቴር ነገሮቹን ለማቅለል ጥረት ማድረጋቸውን አይቻለሁ። ከዛ አንጻር ለምሳሌ አንድ የሰራነውን ስቶሪ ብነግርህ የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው ለግብፅ አርሶአደሮች ፓርቲኩላርሊ መልእክት ያስተላለፉበትን ዘገባ ሰርተናል በቅርቡ እና እሱ ምንድን ነው የሚለው ቅድም የነገርኩህን ፋክቶች ነው በዋናነት አባይ ማን እንደሆነ ከየት እንደሚነሳ ኢትዮጵያ ውስጥ ያለው አጠቃላይ ደግሞ እውነታ ምን እንደሚመስል በእኛ በአረብኛ ወጥቶ ኢጂፕሽያን ፋርመርስ ነው የምልህ። ለግብጽ አርሶ አደሮች ያለኝ መልእክት የሚል ነው። እና ያነሳው ቤዚክ ኮስችን ነው፣ ቤዚክ ጥያቄ ነው እና መረጃን መስጠት ላይ አሁን ሁለቱም መስሪያ ቤቶች ጠቀስኩልህ እንጂ ሌሎቹ መስሪያ ቤቶችም ኮኦርዲኔት የመሆን የመቀናጀት እጅግ በጣም ችግር አለባቸው። ምክንያቱም ግብጾቹ የሚሰሩት በተቀናጀ ሁኔታ ነው። ተቃዋሚም በለው የመንግስት ደጋፊም በለው መገናኛ ብዙሀን በለው አስተባባሪ በለው ኤቭሪባዲ፣ በአገሪቷ ውስጥ የሚገኝም ከአገሪቷ ውጭም በጣም ተቀናጅቶ ነው። እኛም ሀገር አሁን ያነሳው ጉዳይ እጅግ በጣም ችግር ሲፈጥር እንደነበር እናስታውሳለን። አንዳንድ ነገሮች ተስተካክለዋል አሁን ነገር ግን ስለ ግድቡ እውነታ ስለ ውሃው አጠቃቀም ስለ አጠቃላይ የድርድር ሂደቶች ስንሰማ የነበረው ከውጭ ነበር። አጠቃላይ ሁናቴው ማለት ነው። ከዛ ውጭ እንደውም የተደራዳሪ ቡድን አባላትም በቅርቡ ነው አሁን መገናኛ ብዙሃን ላይ የወጡ አስተያየት መስጠት የጀመሩት። እና እነዚህ እነዚህ አይነት ችግሮች ነበሩ። በእኛ ሚዲያም መረጃ ለማግኘት ለምሳሌ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ግብፅ አስገብታለች ደብዳቤ ለሱ ተቋም፣ ከዛ ኢትዮጵያ ደግሞ በአምባሳደር ታዬ አጽቀሥላሴ በኩል ያስገባቸው ደብዳቤ ስንት ገጽ ይዘዋል፣ ምንድን ነው የሚለው የሚለውም ጭምር የተወሰኑ መሻሻሎች መጥተዋል ካልን በኋላ ራሱ እሱን ለማግኘት እጅግ አዳጋች ነበረ። ስለዚህ እነዚህ እነዚህ ነገሮች አሁንም ቻሌንጅ ያላቸው ለምሳሌ የሱዳኑ ጠቅላይ ሚኒስትር ከኢትዮጵያ ጠቅላይ ሚኒስትር ጋር ውይይት ሊያደርጉ ነው የሚል ከካርቱም መረጃ ደርሶን እኛ ይህን ለማረጋገጥ ስንሞክር ግን ትንሽ አስቸግሮናል። ስለዚህ እንዲህ እንዲህ አይነት ነገሮች መሻሻሎች ቀደም ብዬ እንደገለጽኩልሃሉ ነገር ግን በይፋ ተቀርፈዋል አልችልም። እንግዲህ ከግብፅ ጋር ስናነጻጽሯት ኢትዮጵያ በአባይ ጉዳይ ላይ የሚዲያ አድቮኬሲዋ ደካማ ነው ካልን ምን መደረግ አለበት? እንደ ጋዜጠኛ ምን ቢደረግ የተሻለ ነው ትላላችሁ? እናንተ እያጋጠማችሁ ያለውስ ችግር እንዴት ሊቀረፍ ይችላል? ኤልያስ፣ አንተ ትጀምር። የራሴን ፐርስፔክቲቭ ብነግረን የውጭ ሚዲያ ላይ የምሰራው ስለዚህ አሁን ሚዲያ ስሰራ ብቻ ሳይሆን ሌሎቹም ሚዲያ ላይ የምንሰራ ቶሪያል ፖሊሲ ያለን ስለዚህ የአንድን ሀገር ኢትዮጵያ ውስጥ ስላለህ ወይም አንተ ኢትዮጵያ ስለሆንክ በሀገራዊ ስሜት ተነሳስተህ ዜናዎችን መጻፍ አችልም። ፕሮፌሽናሊዝም ወጣ ነው። ምንድን ነው በትክክል የተባለውን ነገር ሁለቱንም አካላት የግብፅም ሆነ የሱዳንም ሆነ የኢትዮጵያን በማከለ መልኩ ዜና መሰራት አለበት። አሁን ምንድን ነው ችግር እየሆነ ያለው በኢትዮጵያ በኩል ይሄ መርጃ ያልተገኘ ስለሆነ ችግር እየፈጠረ ነው ነው። ስለዚህ ምን እናድርግ ማለት ቋሚ የሆነ መረጃ ለምሳሌ አሁን ግብጾች ምንድን ነው የሚያደርጉት በቋሚነት ከውጭ ጉዳይ ሚኒስትራቸው በኢሜይልም በቪዲዮም እየተቀረጸም የተለያዩ መረጃዎች ለጋዜጠኞች ይላካል። ይሄ ነገር እኛ ጋር የለም፣ ስትፈልግም ስልክ ስደውልም ያ ነገር የለም። ስለዚህ በቋሚነት ለጋዜጠኞች በሳምንት ሊሆን ይችላል፣ በአስራ አምስት ቀን ሊሆን ይችላል በግድቡ ላይ የኢትዮጵያን አቋም የሚያንጸባርቁ የተለያዩ መረጃዎችን መስጠት ነው። ከዛ ውጭ ግብጽ ውስጥ ምን ይደረጋል መሰለ ኦፍ ደ ሪካርድ ስማቸው ሳይጠቀስ ከፍተኛ ባለስልጣናት የግብጽ መንግስት አቋም የሚያሳዩ ዶክመንቶች ሊሆን ይችላሉ ለጋዜጠኞች ይሰጣሉ። አሁን አንዳንድ ጊዜ ዜናዎችን የተኮነ ከግብጽ ፕሬዚዳንት ጽህፈት ቤት አንድ የግብፃዊ ዲፕሎማት ሰጠ እየተባሉ የተለያዩ መረጃዎች ይወጣሉ እና ይሄ ነገር የተለመደ ነው በአሰራር ስለዚህ ኢትዮጵያ መንግስት አካባቢ ያሉ ሰዎችም ይሄ ጉዳይ የሚመለከታቸው መረጃዎችን በዚህ በድርድሩ ላይ በተለይ ጫና ሊያሰርፍ የሚችል የኢትዮጵያን አቋም በትክክል ሊያሳይ ይችላል የሚሏቸውን የተለያዩ መረጃዎች በግልጽ እንኳን ባይሆን አንዳንድ ጊዜ ኦፍ ዘ ሪካርድ ወይም ደግሞ ስማቸው ሳይጠቀስ ዶኪመንቶችን ለጋዜጠኞች ማድረስ ይችላሉ ይሄ ነገር እኛ ጋር ጨራሽ የለም እነሱ በጣም እየተጠቀሙበት ነው ያሉት ከዛ ውጪ እንግዲህ እውነትን መሰረት ያደረገ አካሄድ ነው መካሄድ ያለበት አንዳንድ ጊዜ ግብጽ ሚዲያዎች ምንም ያልተባለ ያልተደረገ ነገር ሲጽፉ እናያለን። መጨረሻ ላይ ያው እውነትን እውነት የሚያወጣ እውነቱ እንግዲህ ያለ ይመስለኛል። እኛ ጋር እንግዲህ እነሱ የሚሄዱበት አካሄድ በጣም አግሬሲቭ ስለሆነ፣ ማለት እየዋሹ ከሚያወጡት ውጭ በተለይ ያሉትን ስታይ እውነት ወደ እኛ ጋር ያዘነበለች ይመስለኛል። ስለዚህ እሱን እውነት በትክክል ኮሚኒኬት ማድረግ ካልተቻለ ደግሞ በቃ እኛ የሌላን ሀገር ጥቅም ልንጎዳ እየሄድን እንዳለ ተደርገው እየተወሰደ ሊመጣ ይችላል ማለት ነው። እንግዲህ ግብጾች አቅማቸው በዲፕሎማሲም ከኛ በጣም ከፍ ያለ ነው። ከሚዲያው በተጨማሪ ያንንም ካውንተር ለማድረግ እንግዲህ ዲፕሎማቶች በውሃ ላይ ኤክስፐርት የሚባሉ እንግዲህ በርካታ አሉ። እኛ ሀገር የውሃ ኤክስፐርቶች፣ እነሱም ብዙ ሲጽፉም ሲናገሩም ለሚዲያም በራቸውን ክፍት አድርገው ኮመንት ሲያደርጉ አታይም። አንዳንድ ጊዜ ለማናገር እኔት ሞር አይ ይሄን ነገር ከመንግስት ብታገኘው ልግም በሚሉ አይነት አዝማሚያዎች አሉ እና እነሱም እነዚህ የውሃ ኤክስፐርቶችም ዩኒቨርሲቲዎች አካባቢም ያሉ የተለያዩ አካዴሚሻንስ ለጋዜጠኞች የተለያዩ ኮመንቶችን ቢሰጡ ይሄ ሚዲያ ላይ የሚደረገውን ርብርብ ሊያግዝ ይችላል ብዬ በግሌ አስባለሁ። ስለሺ ያንተን ሀሳብ እንስማ። አሁን እዚ ኢንዱስትሪ ውስጥ ያለን ሰዎች እንደምናውቀው የዓለም ሚዲያ ሲስተም አለ። ኢንተርናሽናል ሚዲያ ሲስተም ከኒውስ ኤጀንሲዎች የተሰራ ነው። አሉ ቴሌቪዥኖችም ምናምኖችም አሉ። ግን በዛ ሲስተም ውስጥ አምስት ፓራግራፍ፣ አራት ፓራግራፍ ስቶሪ፣ አንድ ፎቶግራፍ፣ አንድ ዋን ሚኒት ቪዲዮ ማግኘት ትልቅ ነገር ነው። ለመንግስታት መንግስታት ይህንን ያውቃሉ። ስለዚህ ምንድነው አላማቸው? ልክ በዚህ ሲስተም ውስጥ ፈሪስት ስትራይክ ካፓቢሊቲ መጀመሪያ የመናገር ችሎታን ማግኘት ይፈልጋሉ። የኢትዮጵያ መንግስት እዚህ ደረጃ ላይ አይደለም። በቃ መሰረታዊ ችግሩ ይሄ ነው። ከተባለ በኋላ ነው ማስተባበያ የሚጻፈው፣ ከተተኮሰ በኋላ ሁለተኛ መታይ። እኛ የምንለው እንደዚህ ነው እንደዚህ ነው ብለህ ለማስረዳት ያስቸግራል። ስለዚህ ኢትዮጵያ ውስጥ ያሉ ኢንተርናሽናል ሚዲያ ሀውስ ጋር ቀረቤታ መፍጠር ያስፈልጋል፣ መነጋገር ያስፈልጋል። እኛ ኤቲካል የሆነ ኦብጀክቲቭ የሆነ ነገር መስራት እንፈልጋለን። መንግስት ደግሞ መልእክቶችን ስቶሪዎችን መናገር ይፈልጋል። ድልድይ የለም። እኔም የማየው ነገር እና በተፈለግን ጊዜ እዚህ ጋር ጉባኤ እዚህ ጋር ፕሬስ ኮንፈረንስ አለ ምናምን ፕሬሰር ምናምን ላይ ብዙም የምታገኘው ነገር የለም እና እነሱ ከዚህ ይለያሉ። እና የታወቁ ከሚዲያ ጋር ግንኙነት ያላቸው እያገሩ የምናውቃቸው ኃላፊዎች ከጋዜጠኞች ጋር ቅርበት አላቸው። ትልቁስ እንትናቸው ጋዜጠኛው ነው እና በእኛ በኩል ይሄ ይጎላል። ስለዚህ ምንድን ነው ይሄን ሊያስቡበት ይገባል፣ በጣም ሊያስቡበት ይገባልና እንደዚህ ከሆነ የኢትዮጵያ ስቶሪ ሁልጊዜ ሊገኝ ይችላል በኢንተርናሽናል ሚዲያስ። ዳዊት፣ አንተ መቀጠል ትችላለህ። አሁን እኔ መደረግ አለበት ብዬ የማስበው በመጀመሪያ ደረጃ የአባይን በተመለከተ ስለ አባይ ሰፋ ያለ ግንዛቤ ሊሰጠው ይገባል ለመገናኛ ብዙሀን አባላትና ለኮሚኒኬተርስ ስለሚባሉት ለምሳሌ በመንግስት መዋቅር ውስጥ ላሉት የተግባቦት ሰዎች ወይም የኮሚኒኬሽን ፐርሶኔልስ የስለ አባይ ሰፋ ያለ ግንዛቤ ሊሰጥ ይገባል ብዬ አስባለሁ ምክንያቱም ብዙ ሰው ስለ አባይ በተረት እና በዜማ ብቻ ነው ሲሰማ ያደገው። ከዛ ውጭ ግን ፋክቱ ምንድን ነው የሚለው። ለምሳሌ አንተ እዛ ሆነህ የሰራኸው አለ ባህር ዳር ሆነህ ግጥም ስትገጥም ጣና ዳር ሆነህ እንግዲህ ጣና በጣም ሰፊ ሐይቅ ነው። ነገር ግን ሰፊ ሐይቅ ብቻ አይደለም የብሉ ናይል መነሻም ነው። ስለዚህ እሱ እሱን አድቮኬት ማድረግ ቦታው ድረስ ማስጎብኘት ጋዜጠኞችና ኮሚኒኬተሮችን ከዛ ውጭ በእውቀት ላይ የተመሰረቱ ጆርናሎችን የሚያሳትሙ ሰዎችን ማበረታታት ያስፈልጋል። እውነታውን ለዓለም መግለጽ ያስፈልጋል። የግብፅም ሆነ የኢትዮጵያ ብሎም የሱዳን ሶስቱንም ሀገሮች ሊያስታርቅም ሊገዛ የሚችለው ነገር እውነት ነው። አሁን እውነት የት ነው ያለው? ኢትዮጵያ ውስጥ ነው። ግን ይህንን እውነት ለእነሱ በትክክል ማስረዳትና ማስረጽ አልተቻለም። ይህን ማድረግ የሚቻለው ደግሞ እንደ ሀገር ናሽናል ኮንሰንሰስ ሲኖር፣ መግባባት ሲኖር ነው። ስለዚህ አንደኛ በቅድሚያ የመግባባት ያስፈልጋል። ሁለተኛ ለቅድም እንደገለጽኩት የኮሚኒኬሽን እና የሚዲያ ላይ ላሉ ሰዎች ትክክለኛ የሆነ ግንዛቤ ሊፈጠር ይገባል። ከአባይ መነሻ ጀምሮ እስከ ግድቡ እስከሚገነባበት የጉባና የሰዳል አካባቢ ጨምሮ ሰፋ ያሉ ግንዛቤዎች ያስፈልጋሉ። አሁን አንዳንዱ ሰው በዚህ ዓመት ምን ያህል ቢሊዮን ኪቢክ ሜትር ውሃ ነው የምንለቀው ብትለው አያውቅም። ድርድሩ አጠቃላይ ምንድን ነው ሄደው ብትል፣ አያቅም። ስለዚህ ሰፋ ያለ ግንዛቤ ሊሰጠው ይገባል። ሁለተኛ በየሳምንቱ ብሪፊንጎች መኖር አለባቸው ለጋዜጠኞች እና ለኮሚኒኬተሮች፣ ፕላስ ደግሞ ኢትዮጵያን በውጭ ሀገራት የሚወክሉ አምባሳደሮች እና ተጨማሪ ዲፕሎማቶች ግንዛቤ ሊሰጥ ይገባል። ለምሳሌ አሁን እኔ ጥቂት ሰዎችን ነው የማውቀው በኢትዮጵያ የሚወክሉ የዲፕሎማቲክ ኮሚኒቲ አባላት ሚስዮን መሪዎች ጥቂት ነው የምሰማው። ሌሎቹ ምንድን ነው የሚሰሩት? ለምሳሌ ህንድ ውስጥ ከአንድ ቢሊዮን በላይ ሰው አለ። እዛ ውስጥ አሁን እየተሰራ ያለ ዲፕሎማሲ ስራ ምንድን ነው ያለው? ኮሪያ ውስጥ ምን እየተሰራ ነው? ቻይና ውስጥ ከአንድ ነጥብ አንድ ቢሊዮን በላይ ህዝብ አለ። ስለ ግድቡ ምን እየተባለ ነው? እነዚህ እነዚህ ነገሮች ላይ ሰፋ ያለ ስራ መሰራት አለበት ብዬ አምናለሁ። ከዛ ውጪ ስልሳ አምስት ወይ ደግሞ ሰባ በመቶ የሚሆነው ህዝብ በኩራዝ እንኳ በአግባቡ ማግኘት የማይችል ህዝብ ነው። እዛ ውስጥ ገብተ ዶክሜንተሪዎችን እየሰራ በአለም አቀፍ ቋንቋዎች በፈረንሳይኛ፣ በአረብኛ፣ በእንግሊዝኛ ማሰራጨት እና አለም የእኛን ችግር እንዲያውቅ ማድረግ አለብን። እውነታውን አለም ከተረዳ በኋላ ፍርዱን ለማን እንደሚሰጥ ማየት እንችላለን። ምክንያቱም ኢንተርናሽናል ፓናን ኤክስፐርቶች አይተውታል። ግድቡ ምንም አይነት የሴፍቲ እና የሌላ ችግር እንደሌለበት አይተውታል። እውነቱን ማስፈረድ ከፈለግ እውነቱን ላለም አቀፉ ማህበረሰብ ማሳየት ያስፈልጋል በተለያዩ መንገዶች። ግሩምስ ምን ትላለህ? አንድ ሁለት ሶስት ነገሮችን ማንሳት ይቻላል። ቅድም ካነሳዎት ነው መጀመር የምፈልገው። በመጀመሪያ ደረጃ የተቀናጀ ሁሉን አሳታፊ ምክንያቱም አሁንም ሊሰመርበት የሚገባው ነገር የአባይና የህዳሴ ግድብ ጉዳይ አንድ የሆነ ፖለቲካ ፓርቲ ሀገርን የሚመራበት ጉዳይ ተደርጎ ሊወሰድ ይገባል ብዬ አላም ነው። እንደ ጋዜጠኛ እኛ ገለልተኞች ነን። ፖለቲካ ጉዳይ ውስጥ የሚያገባንም የሚያስገባንም ጉዳይ አለ ብዬ አላምንም። ነገር ግን ይሄ የሀገር ህልውና ጉዳይ ነው የህዳሴ ግድብም የአባይን ግድብ የኢትዮጵያን ብሶት የኢትዮጵያን መገፋት በኮሎኒያል ስምምነት ምክንያት ኢትዮጵያ ምን ያክል በደል እንደደረሰባት አሁንም ባለው ተጨባጭ ሁኔታ ግብጽ ምን አይነት ጫና እያደረሰች ከሆነ ለዓለም አቀፍ ህብረተሰብ ኢቨን ለግብፅ ሕዝብ ለማስረዳት ምን አይነት የሚዲያ እና ኮሚኒኬሽን ስትራቴጂ ያስፈልጋል ብሎ ማንኛውም የተደራጀ በጣም ወጥ የሆነ አሰራር የሚዘረጋበትን መንገድ ማመቻቸት አለበት። ለዛ ደግሞ ጥሪ ቢደረግልን መሳተፍ እንፈልጋለን። ሁላችንም አሁንም ማስብር የምንፈልገው ይሄ ፖለቲካ አይደለም። ይሄ ድህነትን የመግፊያ የመቅረፊያ አንዱ መሳሪያ ነው ብለን ስለምናምን እንደ ኢትዮጵያውያን ሁሉም ግብፃውያን፣ በነገራችን ላይ በግልባጩ ስታየው ሁሉም ግብፃውያን በየትኛውም ቦታ ላይ የሚሰሩ ለሀገራቸው ዘብ ቆሙ ኢቨን በሻንጣ ዲፕሎማሲ ዶር ቱ ዶር እየሰሩ ያሉበትን ሁኔታ ባለፉት ጥቂት ወራት ውስጥ ያየን ይመስላል። ለዛም ነው አንዱ የዋሽንግተን ዲሲ ድርድር ከዚህ ከሶስቱ ሀገራት ወጥቶ አሜሪካ ድረስ የሄደበት ምክንያት የእነሱ ጫና ነው የሚል እምነት ያላቸው ብዙ አናሊስቶች አሉ። ስለዚህ ይሄንን መጀመሪያ ወጥነት ያለው አሳታፊ፣ አንድ ቁመና ያለው የሚዲያና ኮሚኒኬሽን ስትራቴጂ የህዳሴ ግድብና አባይን በተመለከተ ኢትዮጵያ ያስፈልጋታል። ይሄ የመጀመሪያው ሀሳብ ነው። ሁለተኛ መረጃ ለጋዜጠኞች ለሀገር ውስጥም ሆነ ለውጭ ተው ለጋዜጠኞች ማንኛውም የህዳሴን ግድብ በተመለከተ ኢትዮጵያ እየሰራች ያለችው አንድም የተደበቀ ነገር ያለ ስለማይመስለኝ፣ ወይም አለ ብዬ ስለማላምን የህዳሴን ግድብ ግንባታ ከጅማሮ አሁን እስካለበት ደረጃ ሲያልቅ ምን እንደሚመስል መሀል ላይ ያሉ ተግዳሮቶች መሀል ላይ ያሉ ወደፊት የትኛውም እዚህ ሪጅን ላይ ያለ ሰው ሊጠቀምባቸው ይችላል ተብሎ የሚታሰቡ አጠቃላይ መረጃዎች በሆነ ቋት ውስጥ ተቀምጠው ተደራሽነታቸው መረጋገጥ መቻል አለበት ነው። ያን ጊዜ ጋዜጠኛም ብለው፣ ፖለቲከኛም ብለው እስራኤል ሚኖር፣ አዲስ አበባ የሚኖር፣ ጅማ ሚኖር፣ መቀሌ የሚኖር፣ ካይሮ የሚኖር፣ ዋሽንግተን ዲሲ ሚኖር አክሰስ የሚያደርገው የተደራጀ መረጃ ቋት ያስፈልጋል። ማንንም ሰው ይህድቅ መልመን የለብህም። ምክንያቱም ይሄ በጣም ትልቅ ጉዳይ ስለሆነ ይሄ የተደራጀ መረጃ ጉዳይ ሁለተኛ ማነሳ ነው፣ የመረጃ አክሰስን በተመለከተ። ሶስተኛ ጋዜጠኞችን ይመለከታል። ጋዜጠኛው ብቁ እንዲሆን በዚህ በህዳሴ ግድብና በአባይ ዙሪያ ስፔሻላይዝ ያደረጉ ጋዜጠኞች እንዲኖሩ የማሰልጠን የማስረዳት ኮንቲንዩስሊ ኢንጌጅ የማድረግ ስራ እዚህ ሀገር መሰራት አለብን። አንዳንዶቻችን ምናልባት ተመልክተው ሊሆን ይችላል። አንዳንዶቻችን ራሳችን በምናነበው ከዚህም ከዛም በምንቃርመው ሄደን ቦታው ላይ ባየነው መሰረት ምናልባት ኦን አቨሬጅ የተሻለ ግንዛቤ ኖሮን ከሌሎቹ እንደ ግብጽ ካሉ ጋዜጠኞች ጋር የመከራከር አሳማኝ የሆኑ ነጥቦችን የማንሳት ስራዎችን ልንሰራ እንችላለን። ሌላው ደግሞ እዚህ ሀገር ውስጥም ኢትዮጵያ ውስጥም ኖሮ ጋዜጠኛም ሆኖ አክቲቭ ጆርናሊስትም ሆኖ በቂና የሚጠበቀውን ያክል መረጃ ላይ ኖረው ይችላል። ይሄ በጣም አደገኛ ነው። ማሳሳት ብቻ ሳይሆን የተገኘውን የአየር ጊዜና የተገኘውን እድል እንድናጣበት በአግባቡ እንዳንጠቀምበት ያደርጋል። በነገር ላይ ለጋዜጠኞች ብቻ ሳይሆን ይሄን ለዲፕሎማቶች ለተደራዳሪዎችም ጭምር በምን መንገድ ነው ኮሚዩኒኬት ማድረግ ያለብን? ኤፌክቲቭ ኮሚዩኒኬሽን እንዴት ነው ሊሰራ የሚችለው? ተደጋጋሚ በጣም በጣም አስፈላጊ የሚባሉ የኮሚኒኬሽን ትሬኒንጎች መሰጠት አለበት። በተለይ በዚህ በህዳሴ ግድብ ኮሚኒኬሽን ላይ ስፔሻላይዝ እንዲያደርጉ እነዚህ ሶስት ነገሮች ከተደረጉ በጣም እምርታዊ የሚባል ለውጦችን ማሳየት እንችላለን። ምክንያቱም እውነት ከዚች ሀገር ጋር ያለው ይመስለኛል የሚሰራውም ስራ ቢሆን ግብጽንም ሆነ ሌሎችም ራፌረንካንስስ ይጎዳል ብዬ አላምንም። ሁላችሁንም የሚዲያ ባልደረቦቼን እጅግ አድርጌ ነው የማመሰግነው፣ ግሩም ጫላ፣ ኤልያስ መሰረት፣ ዳዊት በጋሻው እና ስለሺህ ተሰማ፣ መልካም ጊዜ ይሁንላችሁ። እጅግ አድርጌ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Want to hear